Voice of America። ሰሞኑን በጠቅላይ ሚኒስትር አብይ አህመድ ሰብሳቢነት የተካሄደው የፓርቲዎች ውይይት በምርጫ ቦርድ መሪነት እንደሚቀጥል የጠቅላይ ሚኒስትሩ ጽህፈት ቤት አስታወቀ። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ብለኒ ስዩም ዛሬ ለጋዜጠኞች እንዳሉት ውይይቱ ከፍተኛ ፋይዳ ይኖረዋል። የህግ የበላይነትን ማስከበር መንግስት እየወሰዳቸው ያሉ ማሻሻያ እርምጃዎችን ወሳኝ አካል መሆኑን የገለጹት የፕሬስ ኃላፊዋ ከዚህ ውጪ የሚንቀሳቀሱት እንደማይታገስም ተናግረዋል። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ዛሬ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን አድርሶናል። በተለይ አደረጃጀትና በተሻለ ስፋት ከመገናኛ ብዙሀን ጋር ለመስራት እየተንቀሳቀሰ ያለው የጠቅላይ ሚኒስትር ጽሕፈት ቤት ለአዲሱ አደረጃጀት ሁለተኛ የሆነውን መግለጫ ነው በዛሬው ዕለት የሰጠው። የተጋበዙትም የአሜሪካ ድምፅን ጨምሮ በጽሕፈት ቤቱ ቋሚ ወኪልና መቀመጫ እንዲኖራቸው የተመረጡ ሀምሳ የመገናኛ ብዙሀን ናቸው። እነዚህ የመገናኛ ብዙሀን የላኳቸው ወኪሎች ያሉበት የጠቅላይ ሚኒስትር ጽሕፈት ቤት ዘጋቢዎች ቡድን እየተቋቋመ መሆኑ ይፋ ተደርጓል። መግለጫውን የሰጡት የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ኃላፊ ቢለኔ ስዩም ሀምሳዎቹ የመገናኛ ብዙሀን ከተመረጡባቸው መስፈርቶች የተወሰኑትን አብራርተዋል። በኢትዮጵያ ብሮድካስት ባለስልጣን ተመዝግበው ፍቃድ የወሰዱና በስራ ላይ የመንግስትና የግል ቴሌቪዥን፣ ሬዲዮ፣ የዜና አገልግሎትና የህትመት መገናኛ ብዙሀን ሆነው የሚሰሩ ነው። ሁለተኛው የፖለቲካ የኢኮኖሚና ማህበራዊ ጉዳዮችን በዋነኝነት ተመዝግበው እዚህ ላይ አተኩረው የሚሰሩ ናቸው። ሶስተኛ ዜና ዋናው ተኮራቸው ስራቸው ዜና ላይ መሆኑን የዜና ትንታኔ እና ወቅታዊ ጉዳዮች ላይ ያተኮሩ ሲሆኑ በጋዜጣ ስርጭት ደግሞ በህትመት ላይ የተሰማሩት ደግሞ ቢያንስ አምስት ሺህ ኮፒ ያላቸው እና አንድ አመት ስራ ላይ ዋሉ ብለን ነበር ያወጣ ነው። አንድ አመት እንኳን ስራ ላይ ያልዋሉ ደግሞ ከሆኑ ቢያንስ እንኳን ስምንት ሺህ ኮፒ ስርጭት ላይ ያላቸው ህትመቶች ብለን ነው ያወጣ ነው። የውጭ ሀገር ብዙሀን መገናኛ ተቋማትን ደሞ ስንመርጥ አንደኛውን መስፈርት ያደረግ ነው የነበረው ዓለም አቀፋዊና አጉራዊ ትኩረት እና ተደራሽነት ያላቸው ማለት ነው። በዓለም አቀፍና በአህጉሩ ላይ በአፍሪካ ላይ ትኩረት ያደረጉ የተገኙ መረጃዎችን ደግሞ በፍጥነትና በጊዜው ለማድረስ በቴክኖሎጂም እና በተለያዩ በሰው ኃይል አቅም ያላቸው ናቸው። ይህም ለሀገር ውስጥም ለውጭ ሀገርም ጋዜጠኞች እና የመገናኛ ብዙሀንም ይህኛውን መስፈርት ነው የጠቀምንበት። ከዛ ለመጨረሻ ደግሞ በተለያዩ ሀገራዊና ዓለም አቀፋዊ ቋንቋዎች የሚያሰራጩ የሚል መስፈርት ተጠቅመን ነው እነዚህ ሀምሳዎቹ ላይ ልንደርስ የሚቻል ነው ማለት ነው። የፕሬስ ኃላፊ ቢለኔ ስዩም በዚህ መግለጫ በሌሎች ወቅታዊ ጉዳዮች ላይ ማብራሪያ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ከተፎካካሪ ፓርቲዎች ጋር ያደረጉት ውይይት አንዱ ነበር። ውይይቱ የአገሪቱን የፖለቲካ ባህል ትርክት ከመቀየር አንጻር ወሳኝ ምዕራፍ ነው ብለዋል የፕሬስ ኃላፊዋ ከፍተኛ ፋይዳ እንዳለው አብራርተዋል። ዴሞክራታይዜሽን ላይ ከምናተኩረው ስራዎች ጋር ተያይዞ በጣም የጎላ ሚና የተጫወተ ስብሰባ ነበረ። ሁሉንም የተመዘገቡ የፖለቲካ ድርጅቶች ያካተተ ነበረ። አገር ውስጥ ያሉ ግን ከውጭ ሀገርም ደግሞ ተጋብዘው የመጡ ገና ያልተመዘገቡ የፖለቲካ ድርጅቶችንም ያካተተ ስብሰባ ነበረ። ይሄም ስብሰባ የተደረገው እንግዲህ እስካሁን ያለን የፖለቲካ ባህልን በምን መልኩ ልንቀይረው እንችላለን ከመቃረን በደንብ አብሮ ወደ መስራትና ያለውን የወደፊት የኢትዮጵያ እስካሁንም ከሪፎርሞቹ ጋር ከለውጡ ጋር ተያይዞ የመጣውን እርምጃ አብሮ የሚጓዝ አዲስ የሆነ የፖለቲካ ባህልን ለመፍጠር የጎላ ሚናም ይጫወታል ብለን እናምናለን። ተጫውቷልም። በሶስተኛ ለፖለቲካ ምህዳሩ መስፋት አሁን ባለፉት ጥቂት ወራቶች ጋር ከተደረገው የፖለቲካ ምህዳሩን ከማስፋት ጋር ተያይዞ የተጀመሩትን ስራዎችም ያጠናከራል። እንደዚ አይነት ውይይት፣ የተቀራረበ ግንኙነት እያደረጉ ከተፎካካሪ ፓርቲዎች ጋር ያለውንም ባህል በመቀየር እና አሁንም ቅድምም እንደጠቀስኩት ለተጀመሩት የዴሞክራታይዜሽን ሂደቶችም አጋዥ ሆኖ ይሰራልና ያግዛል። ይህም ውይይት መድረክ አንድ የመጀመሪያው ነበረ፣ እንግዲህ ባለፈው ማክሰኞ ያደረግነው። ግን በዚህ ላይ ያቆማል ማለት አይደለም። በዋነኝነት ስራውን ከዚህ በኋላ የሚመራው የሚሆነው የኢትዮጵያ ምርጫ ቦርድ ነው የሚሆነው። እንደዚህ አይነት መድረኮችም ቀጥሎ ሁሉንም ፓርቲዎችንም እያመጣ ሁሉም ተፎካካሪ የፖለቲካ ቡድኖችንም እያመጣ ያወያያልና ይህም ውይይት ወደ ተሻለ መቀናጀትና ወደሚቀጥለው ደግሞ ምርጫ በሚገባበት ሰዓት ጊዜ ምንድናቸው መቀየር ያለባቸው ከዛ በፊት የሚሉትን ነገሮች እንዲያወያይ የሚያወያይ መድረክ ነው የሚሆነው ማለት ነው። በአገሪቱ የተለያዩ አካባቢዎች ያለውን የጸጥታ ችግር በተመለከተ ለተነሳ ጥያቄም መንግስት በጉዳዩ ላይ እየሰራ መሆኑን አመልክተዋል። የህግ የበላይነትን ማስከበር በአገሪቱ እየተወሰዱ ካሉ የማሻሻያ እርምጃዎች ጋር ተያይዞ እንደሚታይም ነው በእንግሊዝኛ በሰጡት ማብራሪያ የጠቀሱት። Uh, within the በህግ የበላይነት ማዕቀፍ ውስጥ የማይንቀሳቀሱ አካላት ሊኖሩ ይችላሉ። መንግስት ከዚህ አንጻር ያለው አቋም ጠንካራ ነው። በሂደትም ችግሮቹን ሊፈታቸው እየሞከረ ነው። ነገር ግን ከህግ የበላይነት ባፈነገጠ መንገድ የሚንቀሳቀሱትን በተመለከተ ጠንካራ አቋም አለው። በተለይም ቀደም ሲል የጠቀስኳቸው የፖለቲካ ፓርቲዎች ሁሉ የሀሳብ ትግል እንጂ የጦር መሳሪያ ትግል እንደማያካሂዱ በመስማማት ከመምጣታቸው ጋር እናም ከዚህ ውጭ የሚንቀሳቀሱ ካሉ መንግስት ጠንካራ እርምጃ ይወስዳል። ምክንያቱም የሕግ የበላይነት መንግስት እየወሰዳቸው ያሉ የማሻሻያ እርምጃዎች ወሳኝ አካል ነው ነው ያሉት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም። በአማርኛና በእንግሊዝኛ በሰጧቸው መግለጫዎች ከጋዜጠኞች ለተነሱ ሌሎች ጥያቄዎችም እንደዚሁ ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።